the voice of America. ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻችሁ የማክሰኞ የካቲት 17 207 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማግዜር ነኝ። በምሽቱ ዝግጅት በግንቦት ወር በኢትዮጵያ ከሚካሄደው ምርጫ የሰማያዊ ፓርቲ መሪ በዕጣ ከእጩነታቸው ተሰናበቱ። አቶ ይልቃል ጌትነት በተሻሻለው የምርጫ ሕግ የሰፈሩ አንቀጾች ኢ ሕገ መንግሥታዊ ናቸው ሲሉ ተችተዋል። እንግዲህ የሚባለው በጣ ሆኖ ነው የተባለው። በነገራችን ላይ እኔ አልነበርኩም ነበረ፣ ግን የእኛ ሰዎችም እዛው አካባቢ ተገኝተው ነበረ። የተነገረኝ ነገር ምንድን ነው እጣው አልወጣልህም የሚል ነው። የምርጫ ቦርድ ጽህፈት ቤት ኃላፊ አቶ ነጋ ዱፊሳ፣ አቶ ይልቃል ግልጽ በሆነ እጣው ወጣት ከውድድሩ ውጭ መሆናቸውን አስረድተዋል። እኛ እንግዲህ እንደ ኢትዮጵያ ብሔራዊ ምርጫ ቦርድ ህግ አስፈጻሚዎች ነን። ህጉ በተለይ ለህዝብ ተወካዮች ምክር ቤት አስራ ሁለት እጩዎች ናቸው በአንድ ምርጫ ክልል መወዳደር የሚችሉት። ከዚህ ሊበልጥ አይገባም ስል ህግ አውጪው ብዙ ምክንያቶች ይኖራሉ በዚህ ደረጃ ሲገድብ። በሌላኛው ዘገባችን ደግሞ ሁከተኛ ጽንፈኝነትን መጋፈጥ በሚል ርዕስ ባለፈው ሳምንት በዋይት ሀውስ ቤተ መንግስት ከ ስልሳ ሀገሮች ልኡካን የተገኙበት ጉባኤ ተካሂዷል። በጉዳዩ ላይ ከኢትዮጵያውያን ምሁራን ጋር የተደረገ ውይይትም ይዘናል። ለምሽቱ የያዝናቸውን ስርጭቶች እስከ ምሽቱ አንድ ሰዓት ተኩል ል ድረስ እያደመጣችሁ አብራችሁ እንድታመሹ እንጋብዛለን። አሁን የዓለም ዜና እናሰማችሁ። ጤና ይስጥልኝ፣ እንደምናመሻችሁ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። ሰሜን ምስራቅ ናይጄሪያ ውስጥ ፖቲስኮም የምትባል ከተማ ውስጥ ባለ የአውቶቡስ ጣቢያ ቦምብ ፈንድቶ ቢያንስ አስራ ሰባት ሰዎች መግደሉ ተገለጸ። በዚህ አካባቢ በዚሁ ሳምንት ውስጥ የደረሰ ሁለተኛ ጥቃት መሆኑ ነው። ዛሬ ማክሰኞ ጠዋት የመንገደኞች ኦቶቡስ ላይ በደረሰው በዚህ ጥቃት በርካታ ሰዎች መቁሰላቸውን የተነገረው። ባለስልጣናት እንዳሉት ጥቃቱን ያደረሰው ሰው ፈንጂውን በላዩ ለብሶት ኦቶቡሱ ውስጥ ይግባ ወይም ሻንጣ ውስጥ ደብቆት እንደሆነ የታወቀ ነገር የለም። እሁድ ዕለትም አንዲት ወጣት ሴት በዚቹ በፖቲስኩም ከተማ በሚገኝ ገበያ ላይ በርካታ ቦንቦች አፈንድታ ራሷንና አምስት ሰዎች መግደሏ ይታወሳል። እማኞች እንደተናገሩት ልጅቱ ከስምንት አመት የምታልፍ አትመስልም። ለሁለቱም ጥቃቶች ኃላፊ ነኝ ብሎ የወጣ አካል የለም። ከተለምዶ ግን ሁለቱም የጽንፈኛው የቦኮ ሀራም ስራ ነው የሚመስሉት ተብሏል። ቡድኑ ካለፈው አንድ ዓመት ገደማ ወዲህ ለአጥፍቶ ጠፊ ጥቃቶቹ ወጣት ሴቶች ልጆችን ማሰማራት እያዘወተረ መሆኑ ይስተዋላል። ራሱን የእስልምና መንግስት ብሎ የሚጠራው ቡድን ሰሜን ምስራቅ ሶሪያ የክርስቲያኖች መንደሮች ላይ ጥቃት አድርሶ ቢያንስ ዘጠና ሰዎችን ጠልፎ ወሰደ ሲሉ ለመብት ተሟጋች ቡድኖች ተናገሩ። ጽህፈት ቤቱ ብሪታንያ የሆነው የሶሪያን ሁከት የሚከታተለው የሶሪያ ሰብአዊ መብት ተመልካች ድርጅት ባወጣው ሪፖርት የእስልምና መንግስት ተዋጊዎቹ ሀሳኬ የተባለች መንደር ውስጥ ታልሳ ማሪም፣ እና ሌሎችም የክርስቲያን ማህበረሰቦች መኖሪያ መንደሮችን አጥቅተው ሰዎቹን ጠልፈው ወስደዋል ብሏል። ጠለፋው የተፈጸመው ትናንትና በአካባቢው በኩርዶቹ ተዋጊዎች እና በእስልምና መንግስት ቡድን መካከል ውጊያ ከተካሄደ በኋላ ነው ተብሏል። የዲሞክራሲያዊት ኮንጎ ሪፑብሊክ በምስራቅ ግዛቷ በሚንቀሳቀሱት የሩዋንዳ ሁቱ ሽምቅ ተዋጊዎች ላይ ለረጅም ጊዜ ሲጠበቅ የቆየውን የጥቃት ዘመቻ ከፍታለች። ደቡብ ኪቩ ክፍለ ሀገር ኡቪራ ከተማ ውስጥ በየሩዋንዳ ነጻ አውጪ ዲሞክራሲያዊ ኃይሎች ላይ ዛሬ ማክሰኞ ጠዋት ዘመቻውን ጀምረናል ሲሉ የኮንጎ ወታደራዊ ምንጮች ናቸው ያስታወቁት። ኮንጎ ሽምቅ ተዋጊው ቡድን ትጥቅ እንዲፈታ የተሰጠው የአውሮፓውያን ጥር ሁለት የጊዜ ገደብ ባለመከበሩ ጥቃቱን መጀመሪ ነው ብላ ስታስታውቅ ከርማለች። ሽምቅ ተዋጊው ቡድን መሪዎች በሩዋንዳው የዘር ፍጅት የተካፈሉ መሆናቸው ሲታወስ፣ ቡድኑ ኮንጎ ግዛት ውስጥ ለተፈጸሙ በርካታ ግድያዎችም ተጠያቂ ነው። በጦርነት የዳሸቀችው የምስራቅ ዩክሬን ሽምቅ ተዋጊዎች ከባድ መሳሪያዎቻቸውን ዓለም አቀፍ ወገኖች የሸመገሉት ተኩስ አቁም ውል በሚጠይቀው መሰረት ከውጊያው ግንባር እያወጣን ነው ይላሉ። ዋናው የሽምቅ ተዋጊዎች አዛዥ ኤድዋርድ ባሱሪን በሰጡት መግለጫ በሀገሩ ሰዋት ሰዓት ከጠዋቱ ሶስት ሰዓት አንስተን መሳሪያዎቹን ከግንባሩ ማንሳት ጀምረናል ብለዋል። እውነት ይሁን አይሁን በነጻ ምንጭ በኩል ለማረጋገጥ አልተቻለም። የዩክሬን ወታደራዊ ባለስልጣናት በጉዳዩ ላይ ምላሽ አልሰጡም። ይሁን እንጂ ውጊያው እስከቀጠለ ድረስ መሳሪያዎቻችንን ከግንባሩ አናነሳም ሲሉ ቆይተዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1430 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዘር ነኝ። በግንቦት ወር በኢትዮጵያ የሚካሄደው የህዝብ ተወካዮች ምክር ቤት ምርጫ የመራጮች ምዝገባ እሁድ ዕለት ተጠናቋል። የተፎካካሪ ፓርቲዎች የምረጡኝ ዘመቻ ደግሞ ሰኞ ተጀምሯል። በዚህ ምርጫ ከሚሳተፉ የተቃዋሚ ፓርቲ መሪዎችና እጮች መካከል የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት በዕጣ ከእጩነት መሰረዛቸው ተገልጿል። ሌሎች ከሁለት መቶ በላይ እጮች በተለያዩ ሰበብ አስባቦች ከእጩነት መታገዳቸውን ሊቀመንበሩ ለአሜሪካ ድምፅ ሬዲዮ ገልጸዋል። የምርጫ ቦርድ አቶ ይልቃል በዕጣ ከውድድር ውጭ መሆናቸውን ገልጾ ከምርጫው የተገለሉ የተባሉት ሌሎች እጩዎች ደግሞ የሌሎች ፓርቲዎች አባላት እንጂ የሰማያዊ ፓርቲ አባላት አይደሉም ብሏል። ጉዳዩ የሚመለከታቸውን ሁለት ወገኖች አካተናል። ቀዳሚው አቶ ይልቃል ጌትነት ትናንት ማምሻውን ከዝግጅት ክፍላችን ጋር ያደረጉት ቃለ ምልልስ ነው። አንድ ለየት ያለው ነገር እኔ ከእጩነት መገለል አንድ አዲስ ነገር አለ። ከዛ በፊት ግን ባለፈው ሳምንት ሰባት ቀን ያህል በተከታታይ በዘመቻ በሚመስል መልኩ እጩዎቻችን ይሰረዙ ነበረ ለሚሰረዙበት ደግሞ ምርጫ ቦርድም ሂደን ስንጠይቅ፣ በደብዳቤም ስንጠይቅ በዚህ ምክንያት ነው እና አዋጁ ይህንን ነገር ስለማይፈቅድ ነው የሚል አንድም ነገር ማግኘት አልቻልንም። እና በአጠቃላይ የሆነው ነገር ሁሉ ሕገ መንግስታዊ መብታችንም የሚጥስ ነው መሰረታዊ የሆነ የፖለቲካ መብትንም የሚጥስ ነገር ነው እየሆነ ያለው። እንግዲህ በዝርዝር እንመጣበታለን። የሕጉን ጉዳይ ግን እርስዎ እንዴትና በምን አይነት ሁኔታ ነው ከምርጫው እጩነት የተሰረዙት? የሚባለው በጣ ሆኖ ነው የተባለው በነገራችን ላይ እኔ አልነበርኩም ነበረ ግን የእኛ ሰዎችም እዛው አካባቢ ተገኝተው ነበረ የተነገረኝ ነገር ምንድን ነው እጣው አልወጣልህም የሚል ነው ስለዚህ እጣው አልወጣ ማለት ነው። አዎ በጣም ሆኑን፣ ደግሞ በእኛ በአሰራር ደረጃ እንደማንቀበለው መሰረታዊ የሆነ የሰዎችን የመምረጥና የመመረጥ መብት እንደሚከለክል የሕገ መንግስቱንም ድንጋጌዎች የሚጥስ ስለሆነ ከሕገ መንግስቱ የሚጻረር ደግሞ ማንኛውም አዋጅም ሆነ መመሪያ በአንቀጽ ዘጠኝ በሕገ መንግስቱ መሰረት ተቀባይነት እንደሌለው ያንን ሪማርክ አለ ጉባኤ ላይ አስመዝግበው ወጥተዋል ማለት ነው። የእኛ ሰዎች በምን አይነት አሰራር ነው የምርጫ ምዝገባና የእጩዎች ተወዳዳሪነት የዜጎች የመመረጥ መብት የድል ጉዳይ ነው። እሱ እኮ ነው የሚደንቀውም ነገር አሁን፣ እኛም ያለው ምርጫ ከተባለ አንድ ፓርቲ ያንን ምርጫ ሲወዳደር የዛን ፕሮግራም እና ዓላማ የሚደግፉ የፓርቲው ደጋፊዎችና አጠቃላይ ህዝቡ አለ። እንዲሁም ደግሞ ፓርቲው የሚያቀርባቸው ወኪሎች የመመረጥ መብታቸው አለ። ይሄ ከሆነ እጩዎች እንኳን በዛ አካባቢ በዙ ቢባል የማጣሪያ ምርጫ ተደርጎ በየደረጃው ወደ ዋና ምርጫ ይገባል እንጂ አንድን የፖለቲካ ውክልና ያለው እና በከፍተኛ ኃላፊነት ያለን ሰው እጣ ስላልወጣለህ ለእጩነት አትቀርብም የሚለው ነገር በየትኛውም መመዘኛ ለእኔ ተቀባይነት የለውም እና በጣ ሆነ ማለት ነው እንግዲህ የፖለቲካ ተሳትፎ በአጠቃላይ ወደ ህጉ እንመጣለን። ግን ይሄስ የእጣ አወጣጡ ሥነ ሥርዓት ግልጽነት ያለው ነው? እርስዎ በስፍራው ነበሩ እጣው ሲወጣ። እኔ አልነበርኩም ግን በእጣ አወጣጡ ላይ ብዙ ችግር ያለ አይመስለኝም። ሆነስልኝ ግን ዞሮ ዞሮ እጣ መሆኑ መጀመሪያ በመርህ ደረጃ ተቀባይነት የለውም ነው። ምክንያቱም ይሄ እጣው ትክክል ነው አይደለም የሚለው ማይነር ነው። ሁለተኛ ነገር ደግሞ በጣም አስቂኝና አስገራሚ የሚሆነው ከዚህ በፊት በምርጫ የተሳተፉ እና ስድስት በደረጃ ውጤት ያመጡ ያለምንም እጣ ያልፋሉ ነው የሚለው ኢህአዴግ ድሮ በመሳተፉ ወይም ቅንጅት የሚባል ፓርቲ ድሮ በመሳተፉ፣ አሁን የአዲሱ ቅንጅት ወይም አዲሱ አንድነት ድሮ በመሳተፉ ብቻ ደረጃ ተሰጥቷቸው ያለምንም ችግር ያልፋሉ ነገር ግን እንደ ሰማያዊ አይነት ፓርቲ ደግሞ ምንም ያህል ድጋፍ ቢኖረው ወጣ ስላልወጣለት ተብሎ እዛ አካባቢ ያለውን ሰው ሰማያዊን የመምረጥ መብትም ሰማያዊም እና እኔም የመመረጥ መብታችንን የነፈገው በምንም ተቀባይነት የለውም። መሄዶግ የሰማያዊ ፓርቲ ምን ያህል ተወዳዳሪዎች እጩ ተወዳዳሪዎች ተሰረዙበት? በአጠቃላይ እንግዲህ እስካሁን ድረስ አልቆመም። አሁን ኛ ችግራችን ምንድን ነው? ባለፈው ሳምንት መጨረሻ አካባቢ ድረስ ሁለት መቶ ያህል ነበሩ እንደ ተሰረዙ ማቀው ነኝ። ነገር ግን አሁን በቅርብ ጊዜ ዛሬም ትግራይ አካባቢ ያሉ አምስት እጩዎቻችን የሌላው ሲለጠፍ የኛ እንዳልተለጠፈ፣ እናቶ አስገደ ታዋቂ ሰው ናቸው። እሳቸውን ጨምሮ ለክልል ምክር ቤት ተወዳድረው ነበር መቀሌ ውስጥ እንዳልተለጠፈ ገልጸው ልኛል እንዲሁም ደግሞ ሰሜን ጎንደር አካባቢ ያለ ሰው ከመስሪያ ቤት ልዩ ደብዳቤ ካላመጣህ ተብሎ እንደታገደ ደርሶኛል። ጉጂ አካባቢ ያሉ ቦረና ጉጂ አምስት የምርጫ ክልሎች አካባቢ እንደዚሁ እንዳልተለጠፈላቸው ሰምቻለሁ። እና ከጊዜ ወደ ጊዜ ወደ ቅጽ አራት እስካላለቀ ድረስ ምዝገባው በይፋ እስካልተለጠፈና መታወቂያ እስካልተሰጠ ድረስ የመሰረዙ ነገር ተጠናክሮ ቀጥሏል ማለት ነው። እንግዲህ ባለፈው አርብ ሁለት መቶ ብለዋል ሲደመር አምስት ትግራይ ውስጥ ከዛ በኋላ እንግዲህ ከ206 እርስዎን ሲጨምር ደግሞ 207ና ከዛ በላይ ሆነ ማለት ነው። ይሄ የሆነው ለአድማጮቻችንም ለማብራራት ያህል የተሻሻለው የኢትዮጵያ ምርጫ ሕግ በአምስት 32 እዝባር 1999 አንቀጽ 49 የእጩዎች ብዛትን ስለመለየት በሚል ርዕስ የሰፈረ አለ። እሱን ለአድማጮች አነባለሁ። በአንድ ምርጫ ክልል ለሕዝብ ተወካዮች ምክር ቤት ለመመረጥ የሚወዳደሩ ፓርቲዎች ከ12 መብለጥ የለባቸውም ይላል። ሁለት የእጩዎች ብዛት ከአስራ ሁለት ከበለጠ የፖለቲካ ድርጅቶች በቅድሚያ በእጩነት እንዲመዘገቡ ይደረጋል። ሶስት በፖለቲካ ድርጅቶች የቀረቡ እጩዎች ከአስራ ሁለት በላይ ከሆኑ ባለፈው ምርጫ ከፍተኛ ድምፅ ላገኙ ከስድስት ለማይበልጡ ድርጅቶች ቅድሚያ ይሰጣል። ቀሪዎቹ የፖለቲካ ድርጅቶች በዕጣ ይለያሉ ይላል። እኔ ብቻ ነው በዛ ሁኔታ አዲስ አበባ ብቻ ነው እንደዚህ አይነት ነገር ያለው እንጂ ሌላው ክፍለ ሀገር ያለው በሙሉ ምንም ምክንያቱ በማይታወቅ ሁኔታ ነው የተሰረዘው እንጂ እጣ ውስጥ የገባ እጣ ውስጥ ውድድር ያለው አዲስ አበባ ላይ ብቻ ነው ከአስራ እንጂ እንደውም ሁለት ፓርቲ ሶስት ፓርቲ ብቻ ነው ሌላ ክፍለ ሀገር ላይ ያለው። ስለዚህ እኔንና እዚሁ አዲስ አበባ ሌሎች አራት ሰዎችን ጨምሮ የተደረገ ነገር እንጂ ይሄ ከሁለት መቶ በላይ ያለው እጩ ስረዛ ይህንን የሚመለከት ነገር አይደለም። እርስዎ እንዴት ነው የሚያዩት? ይህንን ቅድም አስረድተዋል፣ በህጉ መሰረት እንደዚህ ሆኖ፣ በተለይ ደግሞ የእርስዎ ምርጫ ውድድር ውስጥ ከሚሳተፉ የፖለቲካ ፓርቲዎች በተለይ ድምጾትን አሰምተው በስፋት ሲንቀሳቀሱ የነበሩ የፖለቲካ መሪ ኖትና የእርስዎ ተነጥሎ መውጣት የአሰራር ግልጽነት፣ የህግ ችግር እንዳለ ገልጸዋል። አሰራሩንስ እንዴት ነው የሚያዩት? እኔ ከአሰራር የበለጠ መሰረታዊ የሆነ የህግ ግድፈትን ትልቁም ነገር ሰጣለሁ። ምክንያቱም እኔ የፖለቲካ ሰው ነኝ። በህግ ጉዳዮች እና በመርህ ጉዳዮች ነው እንጂ የማየው ጣፊ ወጣ ቃለ ጉባኤ ተይዞ ነበር ወይ ማን ነበረ እንደዚህ አይነት ነገሮች የሚሉት በጣም ቴክኒካል እና ዝቅተኛ ደረጃ ላይ ያሉ ናቸው። እኔ ግን የዲሞክራሲ እና የፖለቲካ ታጋይ እንደመሆኔ እነዚህ ነገሮች የእኔን የመመረጥ እንዳንድ ግለሰብ ህገ መንግስታዊ መብቴን የፓርቲንም መብት እና እዛ ቦታ ላይ ያሉ የሰማያዊ ደጋፊዎችን እና የሰማያዊን ለመምረጥ የሚፈልጉ ሰዎችን መብት የገደበ ስለሆነ ታች ባለው ቴክኒካል ጉዳይ ላይ ወርጄ ለመነጋገር አልፈልግም። እሱም አይደለም የአንድ የፖለቲካ ፓርቲ ዓላማ በዛ ደረጃ ወርዶ አይደለም ነገሮችን የሚያየው። ያ ህግ ከህገ መንግስት ውጭ የሆነ ህግ ነው። በምንም አይነት ከህገ መንግስቱ ውጭ የሆነ ህግ ደግሞ ተቀባይነት የለውም። እውነተኛ ህግና ፍርድ ቤት ቢኖር ኑሮ ይሄ ህግ ተገዝተን በዚህ ሁኔታ ልንለይ አንችልም ነበር እና ይህንን ህግ እኔ እንደውም ኢትዮጵያ ለህግ ሲሪየስ እንዳልሆነችና ዝም ብሎ በዘፈቀደ የወጣ ህግ ስለሆነ እንደ ሀገር ደረጃም የሚያሳፍርና ለኢትዮጵያን የሚያውቁና በሌላ ዓለም ፖለቲከኛ ለሆኑ ሰዎች ሁሉ በታሪክ የሚያስቅብንና የሚያሳፍርን ነገር ነው ብዬ ነው ማለት ነው። እንግዲህ በስተ መጨረሻ በተለያዩ ክፍለ ሀገሮች ከምርጫው የተሰረዙት እጩ ተወዳዳሪዎችን በተመለከተ የምርጫ ቦርድ ጽህፈት ቤት ኃላፊ አቶ ነጋዶ ፊሳ የተሰረዙት የሌሎች ፓርቲ አባላት እንጂ የሰማያዊ ፓርቲ አባላት አይደሉም ብለዋል። እስቲ እንስማ ከሳቸው አሁን እኛ አሁን ባለበት ደረጃ አንድም የሰማያዊ ፓርቲ እጩ ተሰርዞ ከሆነ በተጨባጭ ማስረጃ ሊቀርብ ይችላል። ተገቢ ማስተካከል ሊወሰድ ይችላል። የሆነው ግን የቦርዱ በማቋቋት ደረጃጀት ትብብር በሚል የሌሎች ፓርቲ አባላት በሰማያዊ ፓርቲ የተመዘገቡበት ሁኔታ ነው ያለው። የኦሞ ህዝቦች ዲሞክራሲያዊ ድርጅት ደቡብ ኦሞ አካባቢ ያስመዘገበው ሀያ አራት እጩ ተሰርዞብኛል የሚለው የሰማያዊ ፓርቲ እጩዎች አይደሉም። የሰማያዊ ፓርቲ አባላት አይደሉም። የኦሞ ህዝቦች ዲሞክራሲያዊ ድርጅት አባላት ናቸው። አቶ ይልቃል አቶ ነጋዶ ፊሳ አስቀድመው ለገለጹት ምን አይነት መልስ ይሰጣሉ? ሁኔታው ምንድን ነው? አንደኛ አንተ ይህንን ነገር የምርጫ አዋጁን ካየኸው ሄኖክ፣ አንድ እጩ ለመራጭነት ሲመዘገብ ለእጩነት ሲቀርብ ምን ምን ሪኳይርመንት ያስፈልጋል የሚለውንም ልክ አሁን እኔን በጣም አውደቅን የህጉ አስተዳደር እንደሆነ ካየኸው መጀመሪያ አንድ እጩ ሆኖ ለመቅረብ አንድ ሰው የሚያስፈልገው ዋናው በግንዱ ላይ መነጋገር ካለብን እድሜው ከሀያ አንድ አመት በላይ መሆን፣ ዜግነቱ ኢትዮጵያዊ መሆን በህግ መብቱ ያልተገፈፈ መሆን የፖለቲካ ፓርቲ ዕጩ ሆኖ መቅረብ ከፈለገ በከፍተኛ አመራር የተፈረመ ደብዳቤ፣ ይሄም ግለሰብ ደግሞ ያን ፓርቲ ወክሎ ለመወዳደር የፈረመበትና ቃል የገባበት ደብዳቤ ናቸው የሚያስፈልጉት። ስለዚህ የሌላ ፓርቲ አባል መሆን አለመሆን በዚህ አንቀጽ መሰረት ያሰርዛል የሚል አንድም ቦታ በአዋጅ ውስጥ የለም። የመጀመሪያው ነገር። ሁለተኛ ነገር ሰማያዊ ፓርቲ አባል ለመሆን አለመሆን እኛንን አባሎቻችን የምናውቃቸው እንጂ ማንም ሊሆን አይችልም። አባሎቻችን ናቸው ብለው ፈርመው፣ አባሎቻችን ናቸው ብለን ጽፈንላቸው፣ እነዚህ ሰዎች በምን መስፈርት በምን ሁኔታ ምርጫ ቦርድ ሌላ አባል ናቸው ሊል እንደሚችል አላልቅም። የሰማያዊ ፓርቲ ሊቀመንበር አቶ ይልቃል ጌትነት ለሰጡኝ ማብራሪያ አመሰግናለሁ። እግዚአብሔር ይስጥልኝ ሄኖክ። እኔማ አመሰግናለሁ። በተያያዘ ዜና የኢትዮጵያ ምርጫ ቦርድ ጽህፈት ቤት ኃላፊ አቶ ነጋ ዱፊሳ አዲስ አበባ ለሚገኘው ዘጋቢያችን እስክንድር ፍሬው በሰጡት መግለጫ ግልጽ በሆነ እጣ አወጣጥ አቶ ይልቃል ጌትነት ከምርጫው መሰናበታቸውን አስረድተዋል። ሂደቱ በየምርጫ ክልሉ ነው የሚሰራው። ግን ኢንጂነር ይልቃልን ጨምሮ ሌሎቹም ፓርቲዎች የተሰራበት ሁኔታ አንደኛ በየምርጫ ክልሉ ለሁሉም የፖለቲካ ፓርቲዎች ጥሪ ተደርጓል፣ በስልክም በደብዳቤም ማለት ነው። እንዲገኙ ተደርገዋል። በእጣ አወጣጡ ላይ እንዲገኙ ነው የእጣ አወጣጡ ስነ ስርዓት ላይ እንዲገኙ የህዝብ ታዛቢዎችም እንዲገኙ ሂደቱ የሚዲያም አካላት እንዲገኙ ተደርጓል። ስለዚህ ምንም የሚያከራክር አይደለም። ባለፈው ምርጫ ከተወዳደሩት የፖለቲካ ፓርቲዎች ውስጥ እጩ ካስመዘገቡት ፓርቲዎች ውስጥ ትልቅ ድምጽ ያገኙት እነማን ናቸው ተብሎ ይለያል ማለት ነው። ስለዚህ በግልጽ ይጻፋል ስንት ስንት ድምጽ እንዳገኙ አንዳንዶች የፖለቲካ ፓርቲዎች ደግሞ ባለፈው ምርጫም ያልተወዳደሩ የፖለቲካ ፓርቲዎች ሊኖሩ ይችላሉ። ሁለት ሺህ ሁለት ማለት ነው። ከዚህ ውስጥ አንዱ ሰማያዊ ፓርቲ ነው። ስለዚህ አዲስ ፓርቲ ነው። ምንም ድምፅ እንደሌለው ይታወቃል ማለት ነው። ስለዚህ ምንድን ነው የሚሆነው? ባለፉት ምርጫ ትልቅ ድምፅ ያገኙት ፓርቲዎች እንደየደረጃቸው ስድስቱ ከተለዩ በኋላ ከስድስት በኋላ ያሉት እጣ እንዲያወጡ ይደረጋል። ስምንቱ ማለት ነው። የአስራ አራት ከሆነ ያለው ለምሳሌ አስራ አስራ አራት ከሆነ ሊሆን ይችላል። ግን አስራ ሰባት ም የተመዘገበበት አለ አስራ ስምንት ም የተመዘገበበት አለ። እነሱ ዕጣ እንዲያወጡ ይደረጋል። ስለዚህ ዕጣን ደግሞ ማንንም ኮምፕሌን ማድረግ አይደል አይቻልም። ህጉ በሚፈቅደው አግባብ የተሰራ ስራ ነው። ምንም አድሎ የሌለበትና ሁሉም አካላት በተገኙበት ግልጽ በሆነ መስፈርት ነው የተከናወነው ሂደቱ። እና በዚህ ደረጃ ሊቀርብ የሚችል አግባቢነት ያለው ቅሬታ ነው ብለን አንወስድም። የመጨረሻ ላርገባ ሰው ነጋ። ግን እንደው ከዲሞክራሲያዊነት አንጻር ዲሞክራሲያዊ ስርዓት ከመገንባት አንጻር እንደዚህ አይነት ህጎች አሁን ከአስራ ሁለት ከሁለት በላይ ፓርቲዎች በአንድ የምርጫ ክልል መወዳደር አይችሉም፣ የሚለው ነገር ቅሬታዎች ሲያስነሳ የመጀመሪያ ጊዜ ሆነው እንዴት ነው የሚታየው በእናንተ ምናልባት የመወዳደርን እድል አይገድብም ወይ? እንግዲህ ይሄ አዲስ አሰራር አይደለም፣ ከዚህ በፊትም የተሰራበት አሰራር ነው። አዲስ አበባ ላይ ማዕከል እንደመሆኑ ዋና ከተማ እንደመሆኑ የሀገራችን ውስጥ ያሉት የፖለቲካ ፓርቲዎች አዲስ አበባ ላይ ብዙዎቹ ያዝመዘግባል። ስለዚህ ይሄ አዲስም አይደለም ሁለት ሺህ ሁለት ላይም በተመሳሳይ የወጣበት ሁኔታ አለ። ዘንድሮም ያንኑ ነገር ነው ያደረግነው። እኛ እንግዲህ እንደ ኢትዮጵያ ብሔራዊ ምርጫ ቦርድ ሕግ አስፈጻሚዎች ነን። ህጉ በተለይ ለህዝብ ተወካዮች ምክር ቤት አስራ ሁለት እጩዎች ናቸው በአንድ ምርጫ ክልል መወዳደር የሚችሉት። ከዚህ ሊበልጥ አይገባም ስል ህግ አውጪው ብዙ ምክንያቶች ይኖራሉ፣ በዚህ ደረጃ ሲገድብ። ግን በዚህ ዙሪያ ህግን ተከትሎ መስራት አንድ ነገር ሆኖ ለአንድ ምርጫ ክልል አንድ ተወካይ ለህዝብ ተወካዮች ምክር ቤት ለማውጣት የሌሎቹን አገሮች ተሞክሮ በምናይበት ጊዜ ያን ያክል ከዛ በላይ የሆነ ፓርቲን በአንድ ምርጫ ክልል ላይ ማወዳደሩ ዝም ብሎ ድካም የህዝብ ድምጽ መከፋፈል ነው እንጂ ምንም የሚያመጣው ውጤት የለም ብዬ ነው ማስበው። አቶ ነጋ ዱፊሳ የኢትዮጵያ ብሔራዊ ምርጫ ቦርድ ጸሐፊና የጽህፈት ቤቱ ዋና ኃላፊ፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጭ፣ እኔም በጣም አመሰግናለሁ። ባለፈው ሳምንት በዋይት ሀውስ ቤተ መንግስት የተዘጋጀ ዓለም አቀፍ ስብሰባ ነው ተከታዩ፣ አድማጮቻችን። ሁከተኛ ጽንፈኝነትን መጋፈጥ በሚል ርዕስ የተካሄደው ይህ ስብሰባ የስልሳ ሀገሮች ልዑካን የተገኙበት ሲሆን የሽብርና ጽንፈኝነትን ስር መሰረት ለመፈተሽ የታሰበ ነበር። ስብሰባውን በንግግር የከፈቱትና የዘጉት የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ አሜሪካ እየተዋጋች ያለችው ከጥላቻ አስተሳሰቦች ጋር እንጂ ከእስልምና ጋር አይደለም ብለዋል። በዚህ ስብሰባ አካሄድና በተነሱ ነጥቦች ላይ ሀሳባቸውን እንዲያካፍሉን ምሁራንና ለጥያቄው ቅርበት ያላቸውን ወይም ለመሳተፍ ፍላጎት ያላቸውን ሰዎች እየጋበዝን ማወያየት ጀምረናል። በውይይቱ ሁለተኛ ምዕራፍ ሁለት ኢትዮጵያውያን ምሁራንና እየጋበዝ ነው ያወያያቸው ሰለሞን አባተ ነው። ወደ ውይይቱ እዚህ ላይ ማስታወስ የሚኖርብን ፕሬዚደንት ኦባማ በመካከለኛው ምስራቅ ጉብኝት ባደረጉበት ጊዜ ወዲያውኑ ስልጣን እንደያዙ በተለይ ግብጽ ላይ አሰላም አሌይኩም ብለው ነበር የገቡት እና በሙስሊሙና በምዕራባዊ ዓለም የተሻለ አመለካከት የተሻለ ወዳጅነት ያመጣሉ የሚል ግምት ነበረ። ነገር ግን ሁሉም ነገር ፕሬዚደንት ኦባማ እንደፈለጉት ሳይሆን ተጨባጭ ሁኔታ የአሜሪካም የዓለም ተጨባጭ ሁኔታ የሚመራው እንደመሆኑ መጠን እስካሁን ድረስ በዚህ ሁኔታ ላይ ቀጥሏል። እና ይህ እሳቸው ያሉት ከዚህ ከፓሪሱ የአሸባሪዎች ድርጊት ቀጥሎ በመሆኑ ይሄ ድርጊት ሶርያ ላይ በተከሰተው የዚህ አይሲሲ አሸባሪነት በተለይ በጣም አጸያፊ የሆነ እስላማዊ ያልሆነ አሸባሪነት ተከትሎ የመጣ በመሆኑ በበኩሌ በጣም ወቅታዊ ነው። እንዲያውም እንደ ሌሎቹን የምንለው ምንድን ነው፣ እንዲያውም በጣም ዘግይቷል። አሜሪካ እንዳለችው የሰብአዊ መብት የማስፋፋት ዘመቻ ማካሄድ አለባት አሜሪካ የሃይማኖት መቻቻል በሰፊው በጣም በሰፊው በአገሯ ብቻ ሳይሆን በዓለም ማስፋፋት አለባት። ከዚህም በላይ ደግሞ በሃይማኖት ልዩነት በሚነሱ ሁከቶች ብዙ ችግሮች ስላሉ ሰላማዊ የሆነ ውይይት በሁሉም ዘንድ፣ በሁሉም አገሮች፣ በሁሉም ጊዜ እንዲካሄድ ከፍተኛ መስዋዕትነት በመክፈል በሌላ በኩል ጀግንነቷን ማሳየት አለባት። በጦርነት ሀያል መሆኗ ብቻ ሳይሆን በሳይንስና ቴክኖሎጂ ሀያል መሆኗ ብቻ ሳይሆን በኢኮኖሚው ሀያል መሆኗ ብቻ ሳይሆን በመቻቻል በሰብአዊ መብት መከበር እና በሃይማኖት መቻቻልም ታላቅነቷን፣ ጀግንነቷን ማስመስከር ይኖርባታል። በበኩሌ ይሄ የባህል እሴት ጠንካራው የአሜሪካ የባህል እሴት በዚህ ሚስተር ኦባማ ባዩት መልኩ ቢከናወን መልካም ይመስለኛል። አመሰግናለሁ። እሺ፣ አቶ ተሾመ አሁን እርሶ ባነሱት ነጥብ ላይ በዚህ ስብሰባ ላይ ንግግር ያደረጉት የተባበሩት መንግሥታት ድርጅት ዋና ጸሐፊ ባንኪሙን ራሳቸውም፣ ፕሬዚደንት ኦባማም እና ሌሎችም ተናጋሪዎች በሰብአዊ መብቶች ጥበቃ ጉዳይ ላይ ትልቅ ትኩረት ሰጥተው ተናግረዋል። በሰብአዊ ክብር አያያዝ ላይ ትልቅ ትኩረት ሰጥተዋል። እርሶ አሁን አቶ ተሾመ እንዳሉት አሜሪካ በዚህም በኩል ልትሆን ይገባታል ብለዋል። እነሱ በዚህ መድረክ ላይ ወደ ሀገሮቹ ነው ይህንን ጥሪ ሲያሳልፉ የነበረው እናንተ ሀገሮች ሆይ ሰብአዊ መብቶችን አክብሩ፣ ጽንፈኝነትን ለመዋጋት እናንተ ሀገሮች ሆይ የሰውን የእድል ሁኔታዎች አስፉ፣ የተሳትፎ ሁኔታዎችን አጠናክሩ እያሉ ነው ሲናገሩ የነበረውና እርስዎ አሁን ይህንን ኃላፊነት ወደ አሜሪካ እየመለሱት መሰለኝ። ካባባለው ምንድን ነው እንደ ንጉሱ አጎንብሱ ነው የሚባለው። እና ብዙ ጊዜ እንደ አሜሪካ እንደ እንግሊዝ አይነት እንደ ፈረንሳይ ያሉ አገሮች በሀገራ ያላቸው የመቻቻልን እሴት ሲያሳዩ እና ሌሎቹም ሀገሮች ከነሱ ተከትለው ይሄንን ያደርጋሉ። የሃይማኖት አንዱ የበላይነት በገነነበት ሁኔታ፣ በዛው በአሜሪካም፣ በፈረንሳይም፣ በእንግሊዝም፣ በጀርመንም በሌሎቹም የአንድ ሃይማኖት የበላይነት ገኖ ሌላው ሃይማኖት ደግሞ እንደ ተቀጽላ ወይም እንደ ባዕድ በሚታይበት ሁኔታ በጣም ያስቸግራል። ባለፈው ዓመት ይመስለኛል ወደ ዋሽንግተን መጥቼ ነበር እና ለምሳሌ የእስላም ኮፍያ ያደረጉ፣ የእስላም ቀሚስ ያደረጉ ሰዎች ዞር ብለው ነው የሚያያቸው። ጢማቸውን ያስረዘሙ ሲያያቸው ዞር ብለው ነው የሚያያቸው። እንደ አንድ ነገር እንደ አዲስ ነገር ነው የሚያያቸው። የአርብ ሶላት እንዳየሁት አንድ ቦታ ላይ በሶስት ፈረቃ ተከፍሎ ነው የሚሰግደው። እና ይሄ የሆነበት ምክንያት አሁን በእነዚህ ሀገሮች የሙስሊሙ ህብረተሰብ ሰብአዊ መብት በሚገባ ተከብሯል ወይ፣ የሃይማኖት እኩልነት አለ ወይ፣ የሃይማኖት መቻቻል አለ ወይ ተብሎ ነው የሚጠየቀው። እነዚህ ሌሎቹ ሀገሮች አሜሪካን ታሪክ ሲሰሙ፣ የአሜሪካን ጉዳይ ሲሰሙ፣ የሌሎቹም ሀገሮች ሁኔታ ሲሰሙ እንደዚህ ያደርጋል። ለምሳሌ ሂጃብ ተሸፋፍኖ መሄድ በፈረንሳይ እንዲነሳ ሲባል፣ በሌሎቹም አፍሪካ ሀገሮች ተመሳሳይ ሁኔታ ነው የተንጸባረቀው። ምንም እንኳን አገሮች በራሳቸው ተጨባጭ ሁኔታ የራሳቸውን ችግር መፍታት እንዳለባቸው የታወቀ ቢሆንም የተባበሩት መንግስታት እንደ አሜሪካ እና ሀያላኑ መንግስታት ይሄንን ማድረግ ይኖርባቸዋል። ሌላው ኬዝ ለምሳሌ ቻይና ሀያል አገር ናት። ነገር ግን እሷም ባለፈው ጊዜ የታየው የሃይማኖት መቻቻል በጣም አጠያቂ ሆኖ ነው የታየው። እና ስለዚህ በዚች ዓለም ላይ ሰላም እንዲሰፍን ከተፈለገ መቻቻል ኖሮ ሰላማዊ ብልጽግና እንዲኖር ካስፈለገ ሀገሮች ልክ ፕሬዚደንት ኦባማ እንዳሉት የሰብአዊ መብት የማስፋፋት ዘመቻው ተጠናክሮ መሄድ አለበት የማንኛውም እምነት በተለይ ሃይማኖትን በሚመለከት በተለይ እስላምና ክርስቲያንን በሚመለከት የመቻቻሉ ባህል ተጠናክሮ መቀጠል አለበት እንደገና ደግሞ የተጠናክሮ እንዲቀጥል ሁሉም ሀገሮች ሰላማዊ ውይይት ማድረግ ይኖርባቸዋል ይሄ በጣም ረዥም የሆነ ታሪክ ያለው ነገር ነው በጣም የጠነከረ ጥላቻ በሙስሊሙ እና በሌላው ችግር የሚታይ ስለሆነ ይሄንን ጠንክሮ መዋጋት ያስፈልጋል። እንደ ኢትዮጵያ ባሉ አገሮች በእርግጥ የመቻቻል ሁኔታ አለ። ይሄም የመቻቻል ባህል የመቻቻል ባህላዊ እስቴት እንዲጠናከር በተለያዩ መንገዶች ጥረት ይደረጋል። ሕዝቡም ኢኔት የሆነ ውስጣዊ የሆነ የአንድነት ስሜት አለው። ስለዚህ የሚታየው ወንድማማችነት ስሜት ከዚህ ጋር የተያያዘ ይሆናል። ሌሎችም ሀገሮች እንደ ኢትዮጵያ ከኢትዮጵያ የሚማሩበት ሁኔታ ይኖር እንደሆነ ቀረብ ብሎ ማየት ይኖርባቸዋል ብዬ አስባለሁ። እሺ፣ አመሰግናለሁ አቶ ተሾመ። በተለይ ከኢትዮጵያ ሁኔታ ጋር እያያያዙ የመጡበትን መንገድ ፈልገዋለሁ። ወደ ኋላ እንመለስበታለን። ዶክተር አህመድ እርስዎ የሚኖሩት አሜሪካ ውስጥ ነው፣ የሚሰሩትም እዚሁ ነው። የቅርብ ልምድ አለት፣ እንደ ሙስሊም እንደ ምሁርም እንደ አሜሪካ ነዋሪም አሁን አቶ ተሾመ ባ ባሉት ላይ የሚጨምሩት የሚቃወሙት ነገር አለ? እኔ በበኩሌ የምጨምረው የለም። አቶ ተሾመ ባላቸው አስተያየት በሁለቱም በኩል ያዩት ይመስለኛል። የአሜሪካ ጉድለቷ ሰብአዊነት አለን፣ ሌላም ነገርም አለን። ፍትሐዊ አገር ነው በሕግ በላይነት የሚያምን ሀገር ነው። ነገር ግን በአሜሪካን ታሪክ ራሱ ባለው ታሪክ ይሄንን አዲስ ገጽታው ወይም መልኩ ሲያሳይ ለዓለም በሀገር ውስጥ የሚያደርገው በሌላ ሀገር እንዴት አሳልፎ እን እንደዚህ ያሉ ነገሮች ሲጣሱ ለምን ዝም ይላል የሚል ይሄ ትክክለኛ አስተያየት ነው ይመስለኛል ሶስተኛ ግን አስተያየቱ ስናየው የት ነው ይሄ ያለው ችግር? ለጊዜው እንደዚህ ያለ ችግር የአሜሪካን ያሳስበዋል አያሳስበውም የሚል ጥያቄ ነው። አሜሪካን ያሳሰባት ብቸኛ ሀያል መንግስት ነኝ የሚል አሉ፣ እዚ ፖለቲካ መሪዎች አሉ። ይሄ ራሱ ለእኔ እንደ ሙስሊም ይህ ሀገር ምጬ ሳስበው ኢስላሞፎቢያ የሚያባዛ ወይንም የስላም ጥላቻ የሚያባዛ ሆኖ አይቼዋለሁ። ነገር ግን በእኔ ሁልጊዜ ማየው ኢትዮጵያ ፓራዳይም መጀመሪያ ውይይት በአለም የተጀመረው በክርስትናና በሰላም በኢትዮጵያ ነው። ስለዚህ ኢትዮጵያዊነቴ ራስ እየጎተተኝ እኛ በውይይትና በመቻቻል እናምናለን። አዲስ ህግ አውጥተን አዳዲስ ህጎችን አውጥተን ፍትህ አዳዲስ ደግሞም የፍትህ አቋምና ታሪክ ይዘን ስንመጣ ዘመናዊ የሆነ በተለይ የነበረንን መስማማትና መቻቻል የሚያፈርሱ ወይንም ጸረ እነዚህ እሴቶች ሲኖሩ ሳይ ኢትዮጵያዊ በመሆን እንኳን ይቆጨኛል። ነገር ግን በአንድ በኩል ታሪክ አለን፣ መስማማት አለብን፣ መቻቻል ሰላማዊ ማለት እርምጃም። አንዳንድ ሙስሊሞቹ በጠቅላላ በሰላማዊ መልክ የያዙት ጉዳይ ግን በደህንነት መልክና በፖሊስ አስተያየት ከታየ ፕሬዚደንት ኦባማ እንዳሉ እሱ ብቻ አይደለም። ድህነትም አለ፣ ትምህርትም ማነስም አለ፣ የጤና ጉዳዮች አሉ። ሌላ የልማት ጉዳይ ላይ ብናተኩር ሰላም ተከትሎ ይመጣል እንጂ ወይንም ይቀድማል ብለው የሚያሳስበን ንግግር መስሎታዬ። የትኛው ነው የሚቀድመው? ሰላም ነው ወይንም ልማት ነው የሚቀድመው? አድማጮች የዚህ ውይይት ተከታይ ክፍሎች በዚህ ሳምንት ተከታትለው የሚቀርቡ ይሆናል። በዚህ ወቅታዊ አነጋጋሪ ጉዳይ ላይ ያላቸውን አስተያየቶች እንድትልኩልን እናበረታታለን። የምትከታተሉት የአሜሪካ ድምጽ ሬዲዮ ጣቢያን ነው። አድማጮች፣ የምሽቱ ስርጭት በዚሁ ተጠናቅቋል። ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሃሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተር ደግሞ ቪኦኤ አማሃሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ25 ና በ31 ሜትር ባንዶች እንዲሁም በናይል ሰዓት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራለን ከዳን ብራውን ጋር በመሆን የምሰናበተው ሄኖክ ሰማእግዚር ነኝ። መልካም ምሽት።